of America, yeah, America dims radio <laughs> ሰላም ጤና ይስጥልን እንደምናመሻችሁ አድማጮች። የሐሙስ የካቲት አምስት 2007 ዓ ም መሰናዶቻችንን ይዘን ቀርበናል። አስተናጋጆቻችሁ ቆንጊታይና ሄኖክ ሰማግዜርነን ባለፈው የአውሮፓውያኑ ዓመት 2014 የመገናኛ ብዙሀን ነጻነት ክፉኛ መዳከሙን ድንበር የለሽ የጋዜጠኞች መብት ተሟጋች ድርጅት አዲስ ባወጣው መረጃ መለከተ 2014 66 ጋዜጠኞች የተገደሉበት የውከቱ ደረጃ በከፍተኛነቱ የተመዘገበበት ዓመት ሆኖ አልፏል። በኢራቅ በሶሪያ በሊቢያ፣ እና ዩክሬን ቁጥራቸው የበዛ ጋዜጠኞች ታግተዋል። በዓመቱ መጨረሻ ላይ በትንሹ አርባ ጋዜጠኞች እንደተጠለፉ ነበር። የዩናይትድ ስቴትስ የአፍሪካ እዝ አፍሪኮም በአፍሪካ ደህንነት ሊያበረክት የሚችለውን ድርሻ እየተመለከተም መግለጫ ይኖረናል። በሌላ ዜና ዩናይትድ ስቴትስ ከየመን ጋር ያላትን የዲፕሎማሲያዊ ግንኙነትና ጸረ አሸባሪነት ስትራቴጂ በተግባራዊ መንገድ የምታደርግበትን ሁኔታ እያጤነች ነው። ምዕራብ አፍሪካ ውስጥ ተመድበው የኢቦላ ወረርሽኝን በመዋጋት ላይ ያሉት ወደ 1300 የሚጠጉ የአሜሪካ ወታደሮች በሙሉ ወደ ሀገራቸው እንደሚመለሱ ፕሬዚደንት ባራክ ኦባማ አስታውቀዋል። በሁለተኛው አጋማሽ የኢትዮጵያና ኤርትራ ድንበር ጉዳይን የተመለከተ ተከታይ ዘገባ ያካተናል። ለሁሉም እስከ ምሽቱ አራት ሰዓት ድረስ አብራችሁ እንድታመሹ እየጋበዝን አሁን የምሽቱን ዜናዎች እናሰማ። የግብጽ ፍርድ ቤት ሁለቱን የአልጀዚራ ጋዜጠኞች ሙስሊም ወንድማማችነትን ደግፋቸዋል ተብሎ የቀረበባቸው ክስ እንደገና የሚታይበትን ችሎት ለፊታችን ሰኞ ሳምንት ቀጥሮ ለቋቸዋል። የካይሮ ፍርድ ቤት ዳኛው ሞሐመድ ፋህሚን በ33 ሺ ዶላር ዋስትና ባህር ሞሐመድን ደግሞ ያለዋስ እንዲለቀቁ መወሰናቸውን ሲናገሩ በችሎቱ የነበረው ሰው ደስታውን በሆታ ገልጿል። ባህር ሞሐመድ በትዊተር በኩል አስተያየቱን ሲሰጥ ነገር አላበዛም ነጻ ወጣው እሰየው ሲል ደስታውን ገልጿል። የተለቀቀው በዋስም ቢሆን ወደ ትክክለኛ ውሳኔ የሚያመራ እርምጃ ነው። ከ411 ቀናት እስር በኋላ ከቤተሰቦቻቸው ጋር ለመገናኘት በቅተዋል በማለት አንድ የአልጀዚራ ቃል አቀባይ አመልክተዋል። የካናዳና የግብጽ ዜግነት የነበረው ፋሚ ለመለቀቅ ይረዳኛል በሚል ተስፋ በዚህ ወር የግብፅ ዜግነቱን ማውረዱ ይታወሳል። ሶስተኛው ጋዜጠኛ አውስትሬሊያዊ ፒተር ግረስት እንደ ኤሮፓውያን አቆጣጠር የካቲት አንድ ቀን ተለቆ ወደ አገሩ ሄዷል። በታህሳስ 2013 ዓ ም የታሰሩት ሶስቱ ጋዜጠኞች ግረስትና ፋሚ በሰባት ዓመት፣ የግብጽ ዜጋ የሆነ ሞሐመድ አስር ዓመታት ስርዓት እንዲቀጡ ተፈርዶባቸው እንደነበረ ይታወሳል። ሞሐመድ ፋሚ እንደ አውሮፓውያን አቆጣጠር በ2011 በሲናይ በረሃ በባርነት ተይዘው የነበሩ ቁጥራቸው ወደ 600 የሚጠጋ የሚበዙት ኢትዮጵያውያን፣ ኤርትራውያንና ሱዳናውያን የሆኑ ሰዎች እንዲለቀቁ ያገዘውን ዘገባ በዋናነት ያዘጋጀው ነው። በድንበር የለሽ የጋዜጠኞች መብት ተሟጋቹ ድርጅት አዲስ የወጣ ሪፖርት ባለፈው የአውሮፓውያኑ ዓመት 2014 የፕሬስ ነጻነት በዓለም ዙሪያ መዳከሙን አመለከተ። ብዙ ጋዜጠኞች መገደላቸውንና መታሰራቸውንም ይገልጻል። ጥናቱ ከተካሄደባቸው 180 ሀገሮች ሁለት ሶስተኛ በሚሆኑት ሀገሮች መዳከሙን አመታዊ የፕሬስ ነጻነት አመልካች ሪፖርቱ ያሳያል። በሪፖርቱ መሠረት እንደ አውሮፓውያን ዘመን አቆጣጠር 2013 ዓ ም ወዲህ በጋዜጠኞች ላይ የሚደርስ ጥቃት በ8 ከመቶ ጨምሯል። ለፕሬስ ነጻነት መዳከም በአብዛኞቹ ምክንያቶቹ ደግሞ ጦርነቶችና እስላማዊ መንግስት ነኝ የሚለው ቡድን መሆናቸውን የድንበር የለሽ የጋዜጠኞች መብት ተሟጋጅ ድርጅት ሪፖርት ይዘረዝራል። ፊንላንድ ለአምስተኛ ዓመት በተከታታይ የፕሬስ ነፃነቶችን በማክበር ከፍተኛውን ደረጃ ስታገኝ፣ ኢራን ወለሉ ላይ ትገኛለች። ሰሜን ምስራቅ ናይጄሪያ ውስጥ ቢዩ በምትባል ከተማ ገበያ ላይ ቦምብ ፈንድቶ በርካታ ሰዎችን ገደለ ተባለ። በአካባቢው የሚገኝ የቪኦኤ ዘጋቢ እንዳለው ቦምቡ የፈነዳው በሀገሩ ሰዓት 9 ሰዓት ከ20 ደቂቃ ላይ ነው። የናይጄሪያ ሲቪላዊ የጋራ ግብረ ኃይል የሚባል አካል አባል ለቪኦኤ ሲናገሩ የአደጋ ጊዜ ደራሽ ሰራተኞች አስከሬኖችንና ቁስለኞችን ከስፍራው እያነሱ ናቸው ብለዋል። እጅግ በጣም ብዙ ሕዝብ ሞቷል፣ ብዙዎች ቆስለዋል ነው ያሉት። ለጥቃቱ ኃላፊነት የወሰደ አካል የለም። ግብረ ኃይሉ እንዳስታወቀው ፍንዳታው የደረሰው አንድ የፖለቲካ ስብሰባ ሊደረግ እየተቃረበና አንድ የ በፊት የክፍለ ሀገሩ አስተዳዳሪ ይጎበኛሉ ተብሎ እየተጠበቀ በነበረበት ወቅት ነው። ከፍንዳታው ቀደም ብሎ ተቃዋሚ ሰልፈኞች የሀገሪቱን የገዥውን ፓርቲ ህዝባዊ ዲሞክራሲያዊ ፓርቲን ባንዲራ ሲበጫጭቁ ነበር ሲሉም የግብረ ኃይሉ አባል መናገራቸው ተጠቅሷል። የናይጄሪያ ሀገር አቀፍ ምርጫ ተነገ ወዲያ ቅዳሜ ሊካሄድ ታቅዶ እንደነበርና በሰሜን ምስራቁ ክፍለ ግዛት የቦኮሃራም የሽምቅ ውጊያ እየተባባሰ መምጣቱን በመጥቀስ ባለስልጣናት እንዲዘገይና መጋቢት 28 እንደ ኤሮፓውያን እንዲካሄድ መወሰናቸው የሚዘነጋ አይደለም። ጊኒ ውስጥ በጸረ ኢቦላ ስራ ላይ ያሉ ሰራተኞቼ ጥቃት እየደረሰባቸው ነው ሲል፣ በወር አማካይ ከአስር በላይ ጥቃቶች ይደርሳሉ በማለት ወረርሽኙን ለማስቆም የሚደረገውን ጥቃቶቹ ወረርሽኙን ለማቆም የሚደረገውን ጥረት እየጎዱ ነው ሲል ቀይ መስቀል አስታወቀ። ዓለም አቀፍ ቀይ መስቀል ዛሬ ባወጣው መግለጫ ባለፈው እሁድ ምዕራብ ጊኒ ውስጥ ሁለት የቀይ መስቀል ሰራተኞች በኢቦላ ምክንያት የሞቱ ሰዎች በትክክለኛ መንገድ እንዲቀበሩ እያደረጉ ሳሉ መደብደባቸውን ገልጿል። ጊኒ ውስጥ የአዲስ የኢቦላ ተጋላጮች ቁጥር ያለማቋረጥ ሲቀንስ ከርሞ ባለፉት ጥቂት ሳምንታት እየጨመረ መምጣቱም ታውቋል። ቤላሩስ ውስጥ ረጅም ጊዜ የፈጀ ንግግር ሲያካሂዱ የቆዩት የዩክሬን የሩሲያ የጀርመንና የፈረንሳይ መሪዎች አያሌ ሰዎች የተገደሉበትን የምስራቅ ዩክሬን ጦርነት ማክተም ላይ የታለመ ተኩስ አቁም ስምምነት በዛሬው እለት ማግኘታቸው ተነግሯል። የፊታችን እሁድ እንደ ኤሮፓውያን የካቲት አስራ አምስት የሚጀምረው ተኩስ አቁም ይፋ የተደረገው ቤላሩሷ ዋና ከተማ ሚንስክ ውስጥ አስራ ስድስት ሰዓታት የፈጀ አስቸጋሪ የሆነ ድርድር ከተደረገ በኋላ ነው። የሩሲያ ፕሬዚደንት ቭላዲሚር ፑቲን ተደራዳሪዎቹ ወገኖች ከባድ መሳሪያዎችን ከግጭቱ አካባቢ ማውጣትን ጨምሮ በዋና ዋናዎቹ ጉዳዮች ላይ ከስምምነት ለመድረስ ችለዋል ብለዋል። የሩሲያ ወገን የሆኑ አማጽያንም ተኩስ አቁሙን እንደተቀበሉ ነው የሚዘገበው። ያም ሆኖ ሁሉም ወገኖችም ቢሆኑ በሌሎች ጋዜጣዊ ጉባኤዎች ላይ ሲናገሩ ስምምነት ያልተደረገባቸው ጉዳዮች መኖራቸውን አስምረውበታል። ብዥታ የለንም ያሉት የጀርመን ቻንስለር አንግላ መርክል ገና ብዙ ስራ ይጠበቃል ማለታቸው ተነግሯል። በመጨረሻም በአሜሪካ ሰሜን ካሮላይና ግዛት ውስጥ ከትናንት በስቲያ ሌሊት ለተገደሉት ሶስት ሙስሊም ተማሪዎች መታሰቢያ ግዙፍ የሻማ ማብራት መታሰቢያ ተደርጓል። ግድያ የተፈጸመው በመኪና ቦታ ማቆሚያ ምክንያት በተነሳ ግጭት ምክንያት እንደሆነ የገዳይ ቤተሰቦች ቢናገሩም የተገዳዮቹ ቤተሰቦችና ወዳጆች ግን በጥላቻ ምክንያት የተፈጸመ ወንጀል ነው ሲሉ እየተሟገቱ ናቸው። ቻፕል ሂል በሚገኘው የሰሜን ካሮላይና ዩኒቨርሲቲ ውስጥ በተካሄደው የትናንት ምሽቱ የሀዘን ስነስርዓት ላይ በሺዎች የሚቆጠሩ ተማሪዎች ተገኝተዋል። ግድያ የተፈጸመባቸው ባልና ሚስት ዲያ ሻዲ ባራካትና ዮሱር አቡ ሳልሃ እንዲሁም የሚስቲቱ እህት የ19 ዓመቷ ወጣት ራዛን አቡ ሳልሃ ሲሆኑ የ46 ዓመት እድሜ ያለው ገዳይ ክሬግ ስቲቨን ሄክስ በግድያ ወንጀል ክስ ተመስርቶበታል። ፖሊስ በመኪና ማቆሚያ ቦታ ምክንያት በመካከላቸው የቆየ ጭቅጭቅ በመኖሩ ወደ ተኩስ የወሰደ ጸብ ተጭሮ ነበር ብሎ ቢያምንም የተገደሉት ሴት ልጆች አባት ሞሐመድ አቡ ሳልሃ ግን በሃይማኖታቸው ምክንያት የተፈጸመ ጥቃት ነው ብለው ትናንት ሲከራከሩ ተሰምተዋል። እንዲያውም ሽጉጡን እየታጠቀ ቀድሞም ልጃቸውንና ባሏን የጣላቸው እንደነበረ ተናግረዋል። የአሜሪካ እስላማዊ ግንኙነቶች ምክር ቤት የሚባል ተቋም ባልደረባ የሆኑት ኢብራሂም ሁፐር የተባሉ የሲቪል መብት ተሟጋች በሁኔታው እየተሰማቸው ያለውን ቅሬታ ተናግረዋል። ም አድራጎቱን የፈጸመው ሙስሊም ቢሆን ኖሮ ወዲያውኑ የዓለም መገናኛ ብዙኃን አርዕስተ ዜና ይሆን እንደነበር መጠራጠር አያስፈልገንም። አሜሪካውያን ሙስሊሞች የሥነ ልቡና ጉዳት እየደረሰባቸው ነው ሲሉ ከቪኦኤ ጋር በስካይፕ ቃለ ምልልስ ያደረጉት እዚያው ሻፕል ሂል የሚኖሩት የሽብር ፈጠራ ምርምር ኤክስፐርት ዴቪድ ሻንዘር አመልክተዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። የምታዳምጡት የአሜሪካ ድምፅ ሬዲዮ በ25ና በ31 ሜትር ባንዶች የሚያስተላልፈውን የሐሙስ ምሽት ዝግጅታችንን ነው የምናስተናግዳችሁ። ሄኖክ ሰማእግዜርና ቆንጂት ታየንን እስከ አራት ሰዓት ድረስ አብረናችሁ እናመሻለን። በምሽቱ ዝግጅት ለትንተና የያዝናቸውን ዜናዎች በድጋሚ እናስተዋውቃችሁ። ባለፈው የአውሮፓውያኑ ዓመት 2014 የመገናኛ ብዙሀን ነጻነት ክፉኛ መዳከሙን ድንበር የለሽ የጋዜጠኞች መብት ተሟጋች ድርጅት አዲስ ያወጣውን መግለጫ የዩናይትድ ስቴትስና የአፍሪካ እዝ አፍሪኮም በአፍሪካ ደህንነት ሊያበረክት የሚችለውን ድርሻ የተመለከተ መግለጫም ይዘናል። ዩናይትድ ስቴትስ ከየመን ጋር ያላትን የዲፕሎማሲያዊ ግንኙነት፣ ጸረ አሸባሪነት ስትራቴጂያዊ ስልቶችን ተግባራዊ የምታደርግበትን መንገድ እንደገና እያጤነች ነው። ዝርዝሩን ይዘናል። ምዕራብ አፍሪቃ ተመድበው የኢቦላ ወረርሽኝን በመዋጋት ላይ ያሉት ወደ 1300 የሚጠጉ የአሜሪካ ወታደሮች በሙሉ ወደ ሀገራቸው እንዲመለሱ እንደሚመለሱ ፕሬዚደንት ባራክ ኦባማ አስታውቀዋል። በሁለተኛው አጋማሽ ልዩ ዝግጅቶች ተካተዋል። ቀዳሚው የኢትዮጵያና የኤርትራን የድንበር ውዝግብ ይመለከታል። ይህ ውሳኔ የኤርትራ መንግስት የባህሪ ለውጥ እንዳላመጣ ይልቁንም የአፍራሽነት ሚናውን የተለያዩ አሸባሪ ቡድኖችን በመደገፍ አጠናክሮ መቀጠሉን የዓለም አቀፍ ኮሚኒቲ የተረዳ መሆኑን የሚያሳይ ነው። ባህሪ ለውጥ ያላደረገ ማን ነው? የሰውን መሬት የያዘ ሰው ነው። እኛ የያዝነው መሬት የለም። የማንንም መሬት ነው የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ንግግር በተባበሩት መንግስታት ድርጅት የኤርትራ አምባሳደር ግርማ አስመሮም መልስ እንደተሰጠበት ከጠቆመው መግለጫ የቀነጠብነው ነው። ለሁሉም እስከ አራት ሰዓት ድረስ አብራችሁ እንድታመሹ እንጋብዛለን። የዕለቱን አብይ ርዕስ እናስቀድም። የአውሮፓውያኑ አመት ያለፈው 2014 የፕሬስ ነጻነት በዓለም ዙሪያ ጥናት ካካሄደባቸው ሀገሮች ሁለት ሶስተኛ በሚሆኑት ሀገሮች መዳከሙን ድንበር የለሽ የጋዜጠኞች መብት ተሟጋች ድርጅት አርኤስኤፍ አዲስ ያወጣው ሪፖርት አመለከተ። ብዙ ጋዜጠኞች መገደላቸውንና መታሰራቸውንም ሪፖርቱ ይገልጻል። ለፕሬስ ነጻነት መዳከም በአብዛኛው ምክንያቶቹ ጦርነቶችና እስላማዊ መንግሥት ነኝ የሚለው ቡድን መሆናቸውንም አርኤስኤፍ በሪፖርቱ ዘርዝረዋል። የአሜሪካ ድምፅ ዘጋቢ ዘጋቢ ቪክቶሪያ ማቺ ከዚሁ ከዋሽንግተን ተከታዩን አቅርባለች። ሰለሞን ክፍሌ ይዞታል። ጋዜጠኞች ኢራቅ ውስጥ በመገደላቸው፣ ዩናይትድ ስቴትስ ውስጥ በመታሰራቸውና መረጃን ለመቆጣጠር በሚፈልጉ መንግሥታት የጥቃት ኢላማ በመደረጋቸው ምክንያት እንደ አውሮፓውያን ዘመን አቆጣጠር በ2014 ዓ ም በሁሉም አህጉራት የሚገኙ የመገናኛ ብዙኃን ሠራተኞች ላይ ስጋቱ ጨምሮ ታይቷል። የሪፖርተርስ ዊዛውት ቦርደርስ ማለትም ድንበር የለሽ የጋዜጠኞች መብት ተሟጋች ድርጅት የዩናይትድ ስቴትስ ዲሬክተር ዴልፊን አልጋንድ ለአሜሪካ ድምፅ ሲናገሩ በ2014 በየስፍራው ደም መፋሰሱ በመጨመሩ ይህን መሰሉ አሉታዊ ስታቲስቲክስ እንደሚመጣ ቀድሞውኑ ተገንዝቤያለሁ ብለዋል። 2014 66 ጋዜጠኞች የተገደሉበት የውከቱ ደረጃ በከፍተኛነቱ የተመዘገበበት ዓመት ሆኖ አልፏል። በኢራቅ በሶሪያ፣ በሊቢያና ዩክሬን ቁጥራቸው የበዛ ጋዜጠኞች ታግተዋል። በዓመቱ መጨረሻ ላይ በትንሹ አርባ ጋዜጠኞች እንደተጠለፉ ነበር። እንደ አውሮፓውያን ዘመን አቆጣጠር ከ2013 ዓ ም ወዲህ በጋዜጠኞች ላይ የሚደርስ ጥቃት ስምንት በመቶ ጨምሮ ታይቷል። ይህም ጥናቱ ከተካሄደባቸው መቶ 80 ሀገሮች አብዛኞቹን የጎዳ ነው። ፊንላንድ ለአምስተኛ ዓመት በተከታታይ የፕሬስ ነጻነቶችን በማክበር ከፍተኛውን ማርክ ስታገኝ የአውሮፓና ቦልካን ሀገሮችን ጠቅማለች። በአጠቃላይ በአካባቢው ሀገሮች የፕሬስ ነጻነት ከብሬታ ግን አሽቆልቁሏል። የመካከለኛው ምስራቅና ሰሜን አፍሪካ በደረጃው ግርጌ ላይ ተቀምጠዋል። በኢራቅ በሶሪያና በዩክሬን እየተካሄዱ ያሉ ሁከቶች ብዙ ውድመቶችን አድርሰዋል። እንደ እስላማዊ መንግስትና ቦኮ ሃራም ያሉ አማጺ ቡድኖች በጋዜጠኞች ላይ ለሚያደርሱት ጥቃት ሃይማኖትን በምክንያትነት ይጠቀማሉ። ዩናይትድ ስቴትስም በፕሬስ ነጻነት ማክበር ደረጃዋ በሶስት ነጥብ ወርዶ አርባ ዘጠነኛ ቦታ ላይ ትገኛለች። የድንበር የለሽ ጋዜጠኞች የዩናይትድ ስቴትስ ዲሬክተር ዴልፊን አግላን እንደሚገልጹት አሜሪካ ደረጃዋ የወረደበት ምክንያት በከፊል በማዕከላዊ ግዛት በሚዙሪ በፖሊስ የተፈጸመውን ግድያ የዜና ሽፋን ለመስጠት የተሰማሩ ጋዜጠኞችን በማሰሯ ነው። ግድያው ለሳምንታት የዘለቀ የተቃውሞ ሰልፍ ማስከተሉ አይዘነጋም። በዚሁ 2014 ዓመት በደረጃው ሰንጠረዥ ወለል ላይ የምትታየው ኢራን ናት። ይህች አገር የመጀመሪያው የፕሬስ ነጻነት ሪፖርት እንደ አውሮፓ ውያን አቆጣጠር በ2002 ዓ.ም ከወጣበት ጊዜ ጀምሮ ያለማቋረጥ ደረጃዋ ከመጨረሻዎቹ ሀገር ጋር ነው። በዚያ አሁንም አሜሪካዊውን ጋዜጠኛ ጄሰን ሬዛንን ጨምሮ ብዛት ያላቸው የመገናኛ ብዙሀን ሠራተኞች እንደ ታሰሩ ናቸው። በቴህራን የዋሽንግተን ፖስት ጋዜጣ ዋና ኃላፊው ጄሰን ሬዛን ካለፈው ነሐሴ ወር ጀምሮ ምንም አይነት ክስ ሳይመሠረትበት እንደ ታሰረ ይገኛል። ወንድምየው አሊ ከአልጋንድ ጎን ሆኖ የኢራን ባለስልጣናት ጋዜጠኛውን እንዲፈቱ ተማጽኗል። ይሄ ስህተት መሆኑ ግልጽ ነው። ባለመግባባት የተፈጸመ ድርጊት ነው። ጄሰን አንዳችም የፈጸመው ስህተት የለም። ከዩናይትድ ስቴትስ መንግስት ጋር ግንኙነት የለውም። እየተካሄዱ ካሉ ሌሎች እንቅስቃሴዎችም ጋር አይተዋወቅም። እናም በእውነቱ ሊለቀቅ ይገባል። ዛሬም ከሌሎች እስረኞች ተለይቶ ለብቻው የሚጠበቀው የሬዛን መጻኢ ዕድል ግልጽ አይደለም። አዲሱ ዓመት ስድስተኛ ሳምንቱን የያዘ ሲሆን ዴልፊን አልጋንድ በ2015ም መልካም ሁኔታ ይፈጠራል የሚል እምነት የላቸውም አይ hope that, um, 2015 will be uh, we'll see some አንዳንድ መሻሻሎች ይኖራሉ ብዬ ተስፋ አደርጋለሁ። ነገር ግን ባለፈው ወር መግቢያ ላይ በሻርሊ ኤብዶ ጋዜጠኞች ላይ ጥቃት ከመድረሱ አኳያ በመላው ዓለም የሚገኙ የመገናኛ ብዙሀን ሰራተኞች አመቱን የጀመሩት በአስደንጋጭ ክስተት ነው ማለት እችላለሁ። የዩናይትድ ስቴትስ የአፍሪካ እዝ አፍሪኮም በአፍሪካ አህጉር የሚታዩ የጸጥታ ችግሮችን ለመፍታት እየሰራ መሆኑን አንድ ወታደራዊ አዛዥ ገለጹ። የዩናይትድ ስቴትስ ብሔራዊ ጥቅምን ብቻ ለማስጠበቅ እንዳልቆመ ተጠቃሽ ምክንያቶች እንዳሉ ባለስልጣኑ አስረድተዋል። በተለይ በምዕራብ አፍሪካ የቦኮ ሀራምን ታጣቂዎች ለመዋጋት የአፍሪካ ህብረት የያዘውን ጥረት አፍሪኮም እንደሚያግዝ ገልጸዋል። የወታደራዊ እዙን አሰራር ስቱትጋርት፣ ጀርመን በሚገኘው ዋና ጽህፈት ቤቱ በመከታተል ላይ ያለው ዘጋቢያችን እስክንድር ፍሬው የሚከተለውን ዘገባ አሰናድተዋል። የዩናይትድ ስቴትስ የአፍሪካ እዝ በአጭሩ አፍሪኮም ተብሎ የሚጠራው ማለት ነው። መቀመጫው እዚህ ጀርመን ሽቱትጋርት ውስጥ ነው። ራሱን ችሎ እንደ አንድ እዝ ከተቋቋመ ስምንት ዓመት ሆኖታል። በ2006 ታሰበ፣ በ2007 ተቋቋመ፣ በ2008 ስራ ጀመረ። መቀመጫው ጀርመን ቢሆንም ስራው ከአፍሪካ ጋር የተያያዘ በመሆኑ መቀመጫቸውን አፍሪካ ላደረጉ ጋዜጠኞች የተዘጋጀ የጉብኝት ፕሮግራም ሰሞኑን ሲካሄድ ቆይቷል። የአፍሪኮም ወታደራዊ እርምጃዎች ምክትል አዛዥ የሰጡት መግለጫም የዚህ ፕሮግራም አካል ነበር። ምክትል አዛዡ ሊውተናንት ጄኔራል ስቲቨን ሃመር አፍሪኮም የትብብር ፕሮግራም መሆኑን ገልጸዋል። ተሳትፎ የሚያደርገው ለአሜሪካ ጥቅም ብቻ ነው የሚለውን የአንዳንድ ወገኖች አስተያየትም ተከላክለዋል። በዩጋንዳ የሚንቀሳቀሰውን የጌታ ተፋላሚ ኃይል ወይም ኤልአር ኤ ለማጥፋት የሀገሪቱ መንግስት እያካሄደ ያለውን ጥረት እየደገፉ መሆኑን በምሳሌነት ጠቅሰዋል። በምሳሌነት የማቀርበው ጆሴፍ ኮኒ የሚመራውን ሎርድስ ሬዚስታንስ አርሚ ኤልአርኤን ነው። ጆሴፍ ኮኒ በዩናይትድ ስቴትስ ላይ የሚፈጸም ጥቃት የሚያስተባብርበት ምንም ነገር የለም። እርሱና ኤልአርኤ ላለፉት ዓመታት በአፍሪካ ጥቃትን ያስከተሉ ተጽዕኖዎችን ፈጥረዋል። እናም የአሜሪካ አመራር አስተዳደር እና የኮንግረሱን ትኩረት ሳበ። ባለፉት ዓመታትም ከዩጋንዳና ከሌሎች አገሮች ጋር ለመሥራት ወታደሮችን ልከናል። በመቶ ሚሊዮኖች የሚቆጠር ዶላር በዚያ ጥረት ላይ አፍስሰናል። አሁን ኤልአርኤ ተሸንፏል ብለን እናምናለን። የሚቀረው ብቸኛ ነገር ጆሴፍ ኮኒን መፈለግ ይመስለኛል። እንደዚህ ዐይነቱን እገዛ የምናደርገው ለአህጉሪቷና ለሕዝቡ ስንል ነው። የአህጉሪቱ ወቅታዊ የጸጥታ ችግር የናይጄሪያው አሸባሪ ቡድን ቦኮ ሀራም መሆኑን የአፍሪካ ህብረት አመልክቷል። በቅርቡ በአዲስ አበባ የተሰባሰቡት የአህጉሪቱ መሪዎችም ከተለያዩ ሀገራት የተውጣጣ 7500 ኃይል እንዲሰማራ ወስነዋል። ስለዚሁ የተጠየቁት የአፍሪኮም ወታደራዊ እርምጃ ምክትል አዛዥ ዩናይትድ ስቴትስ ሀሳቡን እንደምትደግፍና የበኩሏን እንደምታደርግ አስታውቀዋል። ከናይጄሪያ መንግስት ጋር የቀጠለና የተቀናጀ ስራ እየሰራን ነው። መረጃ እንሰጣለን። ስልጠናም ተሰጥቷቸዋል ለተወሰኑ ክፍሎችና ድርጅቶች። አራት የጦር ህዋሶች አሉን። በሚፈለጉበት መንገድ ለመርዳትም ዝግጁ ናቸው። ህብረ ብሔራዊ የሆነ የጦር ግብረ ኃይል ለማሰማራትም በአፍሪካ ሀገሮች በአጎራባች ሀገሮችና በናይጄሪያ በራሷ ጭምር የተያዘውን እቅድም እንደግፋለን። ስልጠና እንቅስቃሴና የተለያዩ አቅርቦቶችንም በተመለከተ በሚፈለጉበት መንገድ ለመርዳት ዝግጁ ናቸው። እናም አፍሪኮም አህጉሪቱ የሚያጋጥሟትን የጸጥታ ችግሮች በተመለከተ ድጋፍ ሲያደርግ መቆየቱን ወደፊትም እንደሚቀጥል ጀነራሉ አስታውቀዋል። ዝርዝር ዘገባውን ሰሞኑን እመለስበታለሁ። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ጀርመን ስቱትጋርት። ከምሽቱ 3 ሰዓት ከ20 ደቂቃ ሆኗል። የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያን ነው። ዩናይትድ ስቴትስ ከየመን ጋር ያላትን የዲፕሎማሲያዊ ግንኙነትና ጸረ አሸባሪነት ስትራቴጂ ተግባራዊ የምታደርግበትን መንገድ እንደገና እያጤነች ነው። የየመን የጸጥታ ሁኔታ እየተባባሰ በመሄዱ ዩናይትድ ስቴትስ የኢምባሲዋን ሥራ በማቆም ሠራተኞቹን ከሀገሪቱ አስወጥታ ወደ ሌላ አሰማርታለች። ሁቲ አማጽያን ባለፈው ሳምንት ሀገሪቱን ከተቆጣጠሩ ወዲህ በሀገሪቱ ያለው የመነሳሳት ሁኔታ ተባብሷል። የአሜሪካ ድምፅ ሬዲዮ ዘጋቢ ፓም ዶንኪንስ ያጠናቀረችውን ዘገባ አዳነች ሳየት አቀርበዋለች። የመን የነበረው የዩናይትድ ስቴትስ ኤምባሲ በመዘጋቱ ብዙ የመናውያን በበለጠ ለአደጋ የተጋለጡ ሆኖ ይሰማቸዋል ሲሉ በሀገሪቱ የሚሰሩ የካርነጌ መካከለኛው ምስራቅ ማዕከል ተመራማሪ ፈሪያ አልሙስሊሚ ገልጸዋል። በአሁኑ ወቅት ሀገሪቱን የተቆጣጠሩት ሑቲው አማጽያን በቋፍ ላይ የነበረውን የብሔራዊ ሰላምና የአንድነት ስሜት አፍርሰዋል ይላሉ ፈሪያ አልሙስሊሚ። በአሁኑ ጊዜ ሁሉም ሰው የሚጠይቀው ስለ ወቅቱ የገንዘብ ዋጋ ሳይሆን ስለ ጥይቶች ዋጋ ነው። ዩናይትድ ስቴትስ የመን ውስጥ በተፈጠረው መነሳሳት ምክንያት የኤምባሲ ሰራተኞቿን ቀስ በቀስ ስትቀንስ ቆይታለች። የተቀሩት ሰራተኞች በኦማን አውሮፕላን ወደ ዋሽንግተን እየተመለሱ ነው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ጄን ሳኪ ወደ የመን የሚመለሱት መቼ እንደሆነ ግልጽ አይደለም ብለዋል። እንደሚመስለኝ የመን ውስጥ ያለው ሁኔታ ምን ያህል ተግዳሮቶችን እንደሚደቅንና የተሻለ መረጋጋት ወዳለበት ሁኔታ ለመመለስ ብዙ መሰራት እንዳለበት ለእኛ በጣም ግልጽ ነው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የመን የነበሩት የአሜሪካ አምባሳደርና ሌሎቹ ሰራተኞች የት መሆን እንዳለባቸው ለመወሰን እየሞከረ ነው። ምናልባት በአካባቢው ሊሆኑ እንደሚችሉ ከመናገር አልተቆጠበም። በየመን የተከሰተው መነሳሳት አልቃኢዳ በአረብ ባህረገብ መሬት የተባለውን ቡድን ለመታገል ከየመን መንግስት ጋር ለመስራት ያደርገው የነበረው ጥረትንም እንደ ጎዳ የፔንተገን ማለት የዩናይትድ ስቴትስ መከላከያ ሚኒስቴር ቃል አቀባይ ሬር አድሚራል ጆን ከርቢ ተናግረዋል። በየመን በተከሰተው ፖለቲካዊ አለመረጋጋት ምክንያት በአሸባሪነት ላይ ስናካሄድ የነበረው ትግል እንደ ተጎዳ አያጠያይቅም። ወታደራዊ ኮሎኔል ስቲቭ ወረን በበኩላቸው ሑቲዎች ሀገሪቱን ቢቆጣጠሩም የመን የቀሩት የአሜሪካ ሰራተኞች ከየመን ወታደራዊ ኃይሎች ጋር የማሰልጠን ሥራ ሲያካሂዱ ቆይተዋል። ካስፈለገም ጸረ አሸባሪነት እርምጃዎች የመውሰድ ብቃት አላቸው ብለዋል። ይሁንና፣ ይላሉ፣ የመካከለኛ ምስራቅ ተቋም ተንታኝ ራቢ ባረት፣ ዩናይትድ ስቴትስ ትደግፋቸው ከነበሩት የየመን ፕሬዚደንት አብድ ራቡ ማንሱር ሀዲ ጋር የነበራትን አይነት ግንኙነት ከወቅቱ አዲስ አመራር ጋር ለመመስረት ከባድ ይሆንባታል ዩናይትድ ስቴትስ በሀገሪቱ ሰላም ብልጽግናና አንድነት እንዲኖር የሚጥሩት የመናውያንን ለመርዳት ጽኑ የሆነ ቁርጠኝነት አላት የሀገሪቱ ሁኔታ ሲሻሻልም ወደ ሰንዓ ለመመለስ የሚቻልበትን ሁኔታ ታጠናለች ሲል የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ጠቁሟል ምዕራብ አፍሪቃ ውስጥ ተመድበው የኢቦላ ወረርሽኝን በመዋጋት ላይ ያሉት ወደ አንድ ሺ ሶስት መቶ የሚጠጉ የአሜሪካ ወታደሮች በሙሉ ወደ ሀገራቸው እንደሚመለሱ ፕሬዚደንት ባራክ ኦባማ አስታውቀዋል። ወረርሽኙ በተሰራጨባቸው ሀገሮች የሚገኘው የህሙማን ቁጥር የማሽቆልቆሉ ሚስጥርም የዩናይትድ ስቴትስ ጥረት ስኬት ነው ሲል የዋይት ሀውስ ቤተ መንግስት ገልጿል። የቪኦኤ ዘጋቢ አሩፓንዴ የላከው የዋይት ሀውስ ዘገባ አዲሱ አበባ ያቀርበዋል። ወረርሽኙ ወደ ከፍተኛ ደረጃ በደረሰበት ወቅት 2800 የሚሆኑ የዩናይትድ ስቴትስ ወታደሮች ናቸው ምዕራብ አፍሪካ ውስጥ የተሰማሩት። ያን የህመሙ በሴራሊዮን በጊኒና በላይቤሪያ ከ9000 ህይወት በላይ ቀጭቶ ነበር። አሁን በተለይም ፕሬዚዳንት ባራክ ኦባማ ወረርሽኙን ለመክታት አሜሪካውያን ወታደሮችን ካሰማሩ ከአምስት ወራት በኋላ እንደ አውሮፓ አቆጣጠር በመጪው ሚያዝያ 30 ቀን አንድ መቶ ከሚሆኑት በቀር ሁሉም ወታደሮች ወደ አገራቸው እንደሚመለሱ በትናንቱ ዕለት ይፋ አድርገዋል። ተልኳችን አበቃ ወይም አከተመ ለማለት ሳይሆን፣ ሽግግር ማድረጋችንን ለመግለጽ ነው። ህመሙን ለመዋጋት ብሎም ለመግታት ይቻል ዘንድ ምዕራብ አፍሪካ ውስጥ የተመደቡት ወደ ሦስት ሺህ የሚጠጉ ወታደሮቻችን ምስጋና ይድረሳቸውና ሎጂስቲክስ ተቀናጅቷል። የኢቦላ ሕክምና ጣቢያ ተቋቁመዋል። ከአንድ ሺ አምስት መቶ በላይ አፍሪካውያን የጤና ሠራተኞች ስልጠና አግኝተዋል። ዩናይትድ ስቴትስ በአሁኑ ወቅት ምዕራብ አፍሪካ ውስጥ የተሰማሩ ወታደሮቿን ወደ አገር እየመለሰች ብትሆንም የሲቪል አገልግሎቷን እንደማታቋርጥ ፕሬዚዳንቱ አመልክተዋል። የመጀመሪያዎቹ አሜሪካውያን ወደ ምዕራብ አፍሪካ ከተላኩበት ካለፈው አስር ወር ጀምሮ የዩናይትድ ስቴትስ እርዳታ አልተቋረጠም። ዓለም አቀፉን ማኅበረሰብ ከማስተባበር አንስቶ ህመሙ ያለባቸው ሰዎች ከሌሎች ጋር እንዳይገናኙ እስከ ማድረግ እና ህመሙ ያለበት ሰው ሲሞት ጤነኞች እንዳይበክሉ አስተማማኝ የቀብር ስነ ሥርዓት እንዲፈጸም እስከ መርዳት የማይናቅ አስተዋጽኦ አድርጋለች። በአሁኑ ወቅት በክልሉ የሚገኘው አዳዲስ የህሙማን ቁጥር ባለፈው ጥቅምት ወር በሳምንት አንድ ሺህ የነበረው ዛሬ በሳምንት ወደ አንድ መቶ ሀምሳ ወርዷል ብለዋል ፕሬዚዳንት ኦባማ። ግባችን ምንም ታማሚ እንዳይኖር ነው። ምክንያቱም አንድ የኢቦላ ታማሚ እስካለ ድረስ አደጋው አለ፣ ስርጭቱም ይቀጥላል ማለት ነው። እያንዳንዱ ህመምተኛ በቶሎ ካልታከመ እንደ ቤንዚን አቀጣጣይ ነው ያሰራጫል። ይህ የፕሬዝዳንት ባራክ ኦባማ መልእክት በዚሁ ሳምንት ውስጥ በዶክተር ዴቪድ ናባሮም ተስተጋብቷል። ዶክተር ናባሮ ማለት በኢቦላ ጉዳይ የዩናይትድ ስቴትስ ልዩ ብሔራዊ ልዑክ ናቸው። ወረርሽኙ ዛሬም ቢሆን ከፍተኛ ስጋት እንደ ደቀነ ነው እና ማንም ሰው ከኢቦላ ጋር አብሮ መኖር ብሎ ነገር እንደማያስብ ተስፋ አደርጋለሁ። ህመሙን ጨርሶ ከማጥፋትና የህመምተኛውን ቁጥር ወደ ዜሮ ከማውረድ ባሻገር በወረርሽኙ የተጎዱ አገሮች ኢኮኖሚያቸውን መገንባትና የጤና ጥበቃ ይዞታቸውን ማሻሻል ይጠበቅባቸዋል ሲሉ ዶክተር ዴቪድ ናባሮ አሳስበዋል። ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። የአማርኛ ስርጭቶቻችንን ከዌብሳይታችን ለምትከታተሉ አድማጮቻችን አዲሱን አገልግሎታችንን እንድትጠቀሙ እንጋብዛለን። ስርጭቶቻችንን ከዌብሳይታችን ለማግኘት እስካሁን የምትጠቀሙበት ዘዴ ለተወሰነ ጊዜ ከአዲሱ አሰራር ጋር ጎን ለጎን ይቀጥላል። በአዲሱ አሰራራችን በሳይቱ የፊት ገጽ አናት በተዘረጋ ጥቁር መደብ ላይ በሦስት ክፍሎች የተቀመጡ የስርጭት አይነቶችን ያገኛሉ። የአሁን ስርጭት የሚለው የመጀመሪያው ክፍል አየር ላይ እየተላለፈ ያለ የዛሬ ስርጭት ወይም የዛሬው ስርጭታችን አየር ላይ ከዋለ በኋላ ወይም ተከታዩ ስርጭት ከመውጣቱ በፊት የተላለፈ የመጨረሻ ስርጭት ነው። ቀጣይ ስርጭቶች የሚለው ሁለተኛው ክፋይ የአሁኑ ወይም የመጨረሻ ስርጭታችን ከተጠናቀቀ በኋላ የሚመጣው ምን እንደሚሆን መጠቆሚያ ነው። ይዘት የለውም። በማንኛውም ጊዜ የተላለፉ የቀደሙ የአማርኛ ስርጭቶች ወይም ፕሮግራሞችን ከፈለጉ የሦስተኛውን ክፋይ ማገናኛዎች ሲከተሉ ያገኟቸዋል። አሮጌዎቹ የድምፅ ፋይሎች ሁሉ የተቀመጡት በኤምፒ ትሪ ፎርማት በመሆኑ በማንኛውም መሳሪያው ላይ ለመክፈት ቀላልና ምቹ ናቸው። በየዕለቱ ከምሽቱ አንድ ሰዓትና ከምሽቱ ሦስት ሰዓት ላይ የምናስተላልፋቸውን ስርጭቶች የአንድ ሳምንት መድብል በተጨማሪ የፊት ገጽ ላይ ከበስተቀኝ በኩል ገጹን ከፍ ሲያደርጉ ያገኛሉ። በተለመደው ሁኔታ የፈለጉትን ቀንና ስርጭት ማገናኛ ተጭነው ይከተሉና ያዳምጡ። የኦሮምኛና የትግርኛ ስርጭቶችን በገጹ የቀኝ የላይ ጫፍ ላይ ያገኛሉ። ለተወሰነ ጊዜ አድማጮቻችን ከኢንተርኔት መቅዘፊያዎቹ ወይም ሰርፈሮቹ ጉግል ክሮምን ብትጠቀሙ እንመክራለን። አብራችሁን ስላላችሁ፣ ስለምትከታተሉን እናመሰግናለን። የአሜሪካ ድምፅ ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። ከምሽቱ ሶስት ሰዓት ተኩል ሆኗል። ተከታይ ዘገባ በትናንትናው እለት ኩፍኝን የተመለከተ ቆንጅት ታየ አሰናድታ ነበር። ተከታይ ክፍል ይዘሻል ቆንጅት። አዎ፣ ትናንትና እዚህ ዩናይትድ ስቴትስ ተቀስቅሶ ስጋት እየፈጠረ ስላለው የኩፍኝ በሽታ ዶክተር ካሳ እያሌው የሰጡንን ማብራሪያ ይሆናል የምንቀጥለው። ዶክተር ካሳ እዚህ በአካባቢያችን የህጻናት ተላላፊ በሽታዎች ልዩ ሐኪም ናቸው። ሄኖክ፣ እንግዲህ እንዳንተ ያሉ የህጻናትን ነበር በትናንቱ ዝግጅትና፣ አዋቂዎችን ሲመለከታል ወይ ብለሽ ነበር። ወጣቶች ምናልባት ኩፍኝ ምን እንደሚያደርግ ላታውቁ ስለምትች፣ ታውቃለህ? ኩፍኝ ምን እንደሚያደርግ አውቃለሁ። ሽፍ ይላል። ከዛ በኋላ ትርንጎ ይከፈልና፣ ብርቱካን፣ ሙዝ ተደርጎ ከዛ ይወጣልሻል። የኢትዮጵያው መድሃኒት ይሄ ነው። እንግዲህ ኩፍኝ ምን እንደሚያደርግ እግረ መንገዶውን ለአድማጮች አስረዱልኝ ብያቸዋለሁ ዶክተር ካሳን እንግዲህ ኩፍኝ በቫይረስ በሚባለው ጀርም ምክንያት የሚመጣ በሽታ ነው። ምልክቶቹ ብዙ ጊዜ እንግዲህ ትኩሳት፣ ከፍተኛ የሆነ ከፍ ያለ ትኩሳት፣ እንደ ማሳል፣ ማልቀስ፣ የአይን መቅላት፣ ቆዳ ላይ የሚወጣ ሽፍታ ማምጣት ማለት ነው። ከጭንቅላት ከራሲ ጀምርና ና ወደ ታች የሚሄድ እንግዲህ እንደ የቆዳ ቀለማችን ቀላ ያለ ሰው ላይ ብዙ ይታያል ማለት ነው። ጠቆር ያለ ሰው ላይ ብዙ ላይ ይታይ ይችላል። ያን ያመጣል ማለት ነው። ያን አስከትሎ ሳሉ እየበዛ ይሄድ ና ይሄ እኛ ኒሞኒያ የምንለውን የሳምባ ምች ያመጣል። የጆሮ ህመም ያመጣል። አንዳንዴ በጣም ካለፈም ጭንቅላት ላይ የወጣና ና የጭንቅላት ማሳበጥ ማቁሰል ያመጣል ማለት ነው። ስለዚህ ህይወትንም አደጋ ላይ የሚጥል ደረጃ ላይ ሊደርስ ይችላል። አዎ አዎ አንዳንድ ልጆች የጭንቅላት መቁሰል ይሄ አሁን በፈረንጅኛው እንሰፈላይትስ የምንለው ሲይዛቸው የመጣል ችግር ያመጣል የመተንፈስ ችግር ያመጣል። ስለዚህ ለሞት ይዳርጋል ማለት ነው። አንድ ከአንድ ሺህ ሰው የሚሆኑት ሊሞቱ ይችላሉ። እና በዚህ ሀገር ትልቅ ቁጥር ነው። አንድ ሺህ ሰው አንድ ሺህ ህጻናት ወይም አንድ ሺህ ሰዎች ላይ አንድ ሰው ቢሞት ትልቅ ቁጥር ትልቅ ቁጥር ነው። በምን ያህል እድሜ ነው ክትባቱ መሰጠት ያለበት? ክትባቱ እንግዲህ ሁለት አይነት አለ። በአንደኛው በሬጉለር በሆነ የምንሰጠው አሁን ለማንኛውም ልጅ የሚሰጠው ክትባት አለ። ለማንኛውም የሚሰጠው ክትባት አንድ አመት ላይ ይጀመርና የመጀመሪያው ክትባት ሁለተኛ ክትባት አራት እስከ ስድስት አመት ሲሞላቸው የሚሰጥ ነው ማለት ነው ማጠናከሪያ ቡስተር የምትሉት አጠናካሪ ነው እንደገና መጀመሪያውን ሲከተቡ በተለያየ ምክንያት የመከላከያን የማይሰሩ ሰዎች ይኖራሉ። አምስት ከመቶ የሚሆኑት የመከላከያ የሚሰጠው እንግዲህ ይሄ ነገር ክትባቱ የሚሰጠው የመከላከያ ማለት ነው ሰውነታችን እንዲሰራ ነው። የተወሰኑት ግን አምስት ከመቶ የሚሆኑት ላይኖራቸው ይችላል። ከአንድ ወር ከሁለት ወር በኋላ ብንለካ ደማቸውን እዛ ላይ ምልክት አያሳይም። በቂ መከላከያ ላይኖራቸው መከተባቸውን የሚያሳይ ምልክት አያሳይም። ስለዚህ ሁለተኛው እነኛን ከበር ያደርጋል ተብሎ ስለሚታመንና አንቺ እንዳልሽው ያለውን ኤግዚስት የሚያደርገውን መከላከያ ህላቸውን ከፍ ያደርጋል፣ ያጠነክራል ማለት ነው። ከህጻናት ሌላ አዋቂዎች፣ አሁን ለምሳሌ እንበል ኩፍኝ እየተዛመተ ቢመጣ ትልልቅ ሰዎች ሊያዙ ይችላሉ። ኩፍኝ አዎ ሊያዙ ይችላሉ። እንደውም ቀደም ብዬ ካልኩት ምናልባት ለዚህኛው ጥያቄ ይረዳ ስለሚሆን እንደዚህ አሁን አውትብሬክ ሲነሳ እንደዚህ አይነት ትምህርት ቤት ውስጥ ሲነሳ ይቀይራል እስኬጁሉም፣ ፕሮግራሙ የምንሰጥበት ይቀየራል ማለት ነው። ወይም ደግሞ ህጻናቶች ለምሳሌ በእኛ ህብረተሰብ ወደ كاسد الدستور أجمعه رو كاتبوا بيسد على በፊት የተወለዱ አዎ አዎ ሰዎች ላቅ ማዳም የደረሱ ወይም ደግሞ ትልቅ ሰዎች ቢሆኑ መውሰድ አለባቸው፣ መውሰድ ይኖርባቸዋል። ይሄ ትልቅ ምክር ነው። ዶክተር ካሳ ስለ ኩፍኝ መተላለፍ አንስተው ነበር። በምንድን ነው የሚተላለፈው? ኩፍኝ ሰው ላይ ብቻ የሚኖር በሽታ ነው። ቫይረሱን ሰዎች ብቻ ነው የምንሸገመው፣ ከሌላ ቦታ እናመጣውም እና ሰዎች እርስ በእርሳችን የምንስናደው በመተንፈስ ነው። በትንፋሽ የሚተላለፍ ነው። ስንተነፍስ የሚወጡት አየርና ከአየር ጋር ተያይዞ የመጣ ድሮፍሌት የምንላቸው እነሱ ቫይረሱን ይዘው ይወጡና በጣም በጣም የሚሰራጭ ቫይረስ ነው። ለየት የሚያደርገው አንድ ሰው እንኳ አጠገብ ካለ ብዙን ሰው ዘጠና በመቶ የሚሆኑት አጠገብ ያሉ ሰዎች ይዛቸዋል የምንለው። ስለዚህ ህጻናትም በህጻናት መዋያ በቀላሉ የመያዝ እድላቸው ትልቅ ነው ማለት ነው። በጣም በጣም አሁን ትምህርት ቤት ውስጥ ለምሳሌ እንዲህ አይነት ስጋት ሲኖር ልጆቹ እዚህ ሀገር ማለት ነው አንድ ትምህርት ቤት ውስጥ አንድ ልጅ እንዲህ አይነት ተጠረጠረ ከተባለ በተለይ ክትባት የክትባት መከተባቸውን የሚያስረዳ ደብተር ወይም ምልክት የሌላቸው ሰዎች ወዲያውኑ መከተብ መቻል አለባቸው። እንደ ጤናቸው ሁኔታ ጤነኛ ከሆኑ ምክትባቱ ይከላከልላቸዋል። ኢንኬዝ ደቨሎፕ ቢያደርጉ እንላለን። በጣም አድርጌ አመሰግናለሁ ዶክተር ካሳ እያለው ስ እኔም አመሰግናለሁ ስለ ድሉ ስለ ጊዜው። እንግዲህ ወደፊት ከዚሁ ተነስተው ደግሞ ቤተሰቦች ጥያቄ ቢያነሱ እመለሳለሁ ወደ እርሶ። ምንም ችግር የለም። አመሰግናለሁ። እናመሰግናለን ቆንጅት። እንግዲህ የኔን የቅድሙን ትርንጎና የሎሚውን ወደ ጎን ብለን የህክምናውን ደግሞ ከዶክተር ካሳ ሰማን። ልክ ነው። የትርንጎን አንተን ነው ሰፋ አድርግ የምትጠይቅ። ወደፊት እንግዲህ በቀጣይ የሴቶችና ቤተሰብ ዝግጅት የሚመጣ ይሆናል። የምትከታተሉት የአሜሪካ ድምጽ ሬዲዮ ጣቢያን ነው። ሰሞኑን እያወዛገበ ወይም እያነጋገረ ያለ ተከታይ ዘገባ ነው። የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ባለፈው ሳምንት ለፓርላማ ባደረጉት ንግግር የኤርትራ መንግስት ጥቅስ የአካባቢውን ሰላም በማደፍረስ ቀጥሏል ብለዋል። ጠቅላይ ሚኒስትሩ በሳምንቱ ማብቂያ ጅቡቲን በጎበኙበት ወቅት የጅቡቲው ፕሬዚዳንት ኢስማኤል ኦማር ጊሌም በኤርትራ ላይ ተመሳሳይ ክስ አሰምተዋል። ለመሆኑ ኤርትራ ምን ትላለች? በተባበሩት መንግስታት ድርጅት የኤርትራ አምባሳደር ግርማ አስመሮም ይናገራሉ። አናጋሪው ሰለሞን አባተ ነው። አምባሳደር ግርማ አስመሮም፣ በተባበሩት መንግስታት ድርጅት የኤርትራ አምባሳደር፣ ጤና ይስጥልኝ። እንደምናመሽ እንደምን አመሽህ ሰለሞን። እግዚአብሔር ይመስገን። አሁን የደወልኩልዎት ሰሞኑን በኢትዮጵያ በኤርትራና በጅቡቲ መካከል ያሉ ሁኔታዎችን አስመልክቶ አንዳንድ አስተያየቶን እንዲሰጡኝ ነው እና በቅድሚያ መነሳት የምፈልገው ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ባለፈው ሳምንት ለፓርላማቸው ንግግር አድርገው ነበር እና ካነሷቸው ነጥቦች መካከል ኢትዮጵያ ከአካባቢው አገሮች እና በሌላም በዓለም አቀፍ ደረጃ ያሏትን ግንኙነቶች የገመገሙበት ነበር እና ከኤርትራ በስተቀር ከሌሎቹ ጋር ጥሩ ግንኙነት እንዳለ ነው የተናገሩት። በተለይ ኤርትራን በሚመለከት ግን ያስተላለፏቸው መልእክቶች አሉ። እስቲ ቀንጨባ አድርጌ ላሰማዎት እና መልስ ይሰጡኛል። የኤርትራ መንግስት አካባቢውን ከማተራመስ ፖሊሲው እንዲታቀብ የተጣለበትን ማዕቀብ ለማስነሳት ወይም ለማላላት ከፍተኛ እንቅስቃሴ ቢያደርግም ባለፈው ጥቅምት ማዕቀቡ እንዲቀጥል ተወስኗል። ይህ ውሳኔ የኤርትራ መንግስት የባህሪ ለውጥ እንዳላመጣ ይልቁንም የአፍራሽነት ሚናውን የተለያዩ አሸባሪ ቡድኖችን በመደገፍ አጠናክሮ መቀጠሉን የዓለም አቀፍ ኮሚኒቲ የተረዳ መሆኑን የሚያሳይ ነው አምባሳደር ግርማ እስከፊታችን ህዳር ሀያ 2008 ዓ ም በኢትዮጵያ አቆጣጠር ወይም ደግሞ በአውሮፓ አቆጣጠር እስከ ኖቬምበር 30 2015 ዓ ም ድረስ እንዲራዘም የተወሰነውን የጸጥታ ጥበቃ ምክር ቤቱን ማዕቀብ ነው አንስተው ጠቅላይ ሚኒስትሩ የተናገሩት እና በዚህ በኩል የእርሱ አስተያየት የእርሱ ምላሽ ምንድን ነው? አጠር ባለመልኩ ዶክመንቱ ማንም ሰው ሊያነባው የሚችል ዶክመንት ነው፣ ፐብሊክ ዶክመንት ነው፣ ኦንላይን ጠቅላይ ሚኒስትሩ በሰጡት አስተያየት አይደለም ነገሩ የተቋጨው ነገሩ የተቋጨው። ኤርትራ የተከሰሰችበት ድሮ ትክክል ያልሆነ ክስ ነው፣ ግን ተከሰሰችበት የሚባለው በሶማሌ ውስጥ አልሸባብን ትደግፋለች፣ ከጅቡቲም ጋር የድንበር ግጭት አርጋለች የሚለው ነው። በሁለቱ አንቀጾች ላይ በትክክል እንዳሰፈረው ሪፖርቱ በሶማሌ እንደማደግፍ ተረጋግጧል ምንም ማስረጃ የለም ነው የሚለው። ስለዚህ ከየት እንዳመጡት ጠቅላይ ሚኒስትሩ አይገባኝም። ስለዚህ ማንም ሰው ሊያነባው ይችላል። ሁለተኛውን በጅቡቲ የሚመለከተውንም የቀጠር መንግሥት ጉዳዩን ይዘውት እንዳማላጅ እና እንዳስተራቂ ሆነው ስለተያያዘ እዛ ላይ የሚመለስ ጉዳይ ነው። ማንም ኢትዮጵያም አስተያየት ልሰጥበት አትችልም፣ ሌላ ሰውም ሊሰጥበት አይችልም። ይሄንን ነገር የያዙት ሁለቱ ፕሬዚደንቶች ከቀጠር አሚር ጋር ሆነው ነው። ስለዚህ ይሄ ያጠር ባለመልኩ መልሱ ይሄ ነው እና ከየት እንዳመጡት ጠቅላይ ሚኒስትሩ አይገባኝም። የኤርትራ መንግስት የባህሪ ለውጥ አላመጣም ብለው የተናገሩት አለ። ይሄ ኢትዮጵያን ሕዝብ ለማደናገር የሚደረግ ጉዳይ ነው። ባህሪ ለውጥ ያላደረገ ማን ነው? የሰውን መሬት የያዘ ሰው ነው። እኛ የያዝነው መሬት የለም። የማንንም መሬት የሰውን መሬት የያዙ የኤርትራን መሬት የያዙ ጠቅላይ ሚኒስትሩ ያውቁታል። ሁለታችንም ፍርድ ቤት ሄደን። ሁልጊዜ የድንበር ጉዳይ በሁለት መንገድ ነው የትም አገር የትም ቦታ የሚፈታው። አንዱ በውይይት ነው። በውይይት ወይም ዲፕሎማት ይሉታል። ይሄ ካልሰራ በፍርድ ቤት ነው። በሁለታችን መካከል አልሰራም። በውይይት ሊደረግ በዲፕሎማሲ በፊት ላይ፣ ከዛ እንደውም ጦርነት ሄድን። ከዛ አርቢትሬሽን የሚባል ሁለተኛው ፍርድ ቤት ሄደን መጨረሻና ወሳኝ ተብሎ እዛ ላይ በተደረገው የኤርትራን መሬት ይዘዋል። አሁን እና ጠቅላይ ሚኒስትሩ የሞራልም ይሁን የህግ እንትን የሚላቸው እንደዚህ አይነት የኤርትራ ሊከሱ አካባቢውን የሚያሸብረው የኢትዮጵያ መንግስት ነው የሚል አስተያየት ነው ያለኝ። ሌላው አምባሳደር ግርማ፣ ጠቅላይ ሚኒስትሩ ያነሱት ላስደምጦት ያሉትን አካባቢውን ማተራመስ እስኪያቆም ድረስ ማዕቀቡ ተጠናክሮ እንዲቀጥል አስፈላጊው ስራ የሚሰራ ይሆናል። እዚህ አባባል ውስጥ ለአስተያየት ያህል ዓለም አቀፉ ማህበረሰብ ከኢትዮጵያ ጎን የቆመ የሚመስል መልእክትም ያለው ይመስላል እና እንዴት ነው በኤርትራ በኩል የያዛት ጥረታቸውን መቀጠል መብታቸው ነው፣ ግን የሚያሰማው የዓለም እንደሱ ነው ማለት የሀቅ ብትር ትቀጥናለች እንጂ አትሰበርም ይላል የትግርኛ ምሳሌ አለ። ስለዚህ ጠቅላይ ሚኒስትሩ እንደሱ እናደርጋለን ማለታቸው ራሱ የሚያሳየው ዳይቨርዥነሪ ታክቲክ፣ ያኛውን በኤርትራን ሊያዳክምልኛል ብለው እንደውም ያወጡት ዶኩሜንት አለ ለአምባሳደሮቻቸው በሙሉ የተላከ በሚስጥር የወጣ ዶኩሜንት አሁን እንደ ዊኪሊክ በየትም ተዘርግቶ ሁላችንም አንበበ ነዋል ና አይገርመኝም። እንደ እሱ ማለታቸው ጠቅላይ ሚኒስትሩ ግን የእሳቸው አስተሳሰብ ና ፍላጎት ነው። ዓለም ግን ሞኝም አደለችም፣ ሀቅና ሀቅ ይወጣል። ስለዚህ ሞኒተሪንግ ግሩፑም ኤርትራ አልሸባብን እንዳመደግፍ አረጋግጠዋል ብሏቸዋል። እና ምናልባት ይህን ድንጋጤያቸውን ለመግለጽ እያመጡት አስተሳሰብ ሊሆን ይችላል። አምባሳደር ይሄ ማዕቀብ ከህዳር ሀያ በፊት በኢትዮጵያ አቆጣጠር እንደገና ወይም ከኖቬምበር ሰላሳ ሁለት ሺ አስራ አምስት አመተ ምህረት በፊትም ይሁን በተባለው ጊዜ እስከተጣለበት ጊዜ ቆይቶ ይነሳል የሚል ሀሳብ አሎት። የመጨረሻው ዘመን ነው የሚል ሀሳብ አሎት። የግድ ምክንያቱም ፍትህና ሀቅ ሁልጊዜ ድልን ይቀዳጃሉ። በሐሰት ነው የተከሰስ ነው። ስለዚህ ሀቅ ይወጣል። ፍትህ ደግሞ ካለ የተሆነ ማስረጃ የለም ተብሏል። ስለዚህ ዛሬ ሳይሆን መነሳት ያለበት ትናንትና ነው መነሳት ያለበት። ግን አንዳንድ ጉዳዮች የፖለቲካ ጉዳዮች እየገቡበት እንደውም ኢትዮጵያ አይደለችም ይህንን ፋይል የያዘችው ጠቅላይ ሚኒስትሩ ኃይለ ማርያም ኢትዮጵያ እንዳደረገችው አድርገው ይናገራሉ እንጂ ይሄ በኃያላን መንግስታት የተያዘ ጉዳይ፣ የኤርትራ ስትራቴጂክ አቀማመጥና የኤርትራ ነፃ አስተሳሰብ የማይስማማቸው መንግስታት ያደረጉት ውሳኔ ነው። መነሳቱ ደግሞ አይቀርም፣ ሐቅ ሐቅ ስለሆነ። እርስዎ በአጋጣሚ እዚያው የተባበሩት መንግስታት ድርጅት ጽፈት ቤት ውስጥ ነው ያሉ ሉት ኒውዮርክ ነው የሚገኙት። የሀገሩ አምባሳደር ነው እዛና መንግስቶ በዚህ በኩል እየሰራ ያለው ስራ አለ። አሁን ጠረጴዛ ላይ ያለ እኛ ሀቁን መንገር ነው ዋናው አላማችን። ሀቅ እንነግራለን። ተጨባጭ ሁኔታዎችን እናስረዳለን። የሆነ አላማ እንደሌለን በአፍሪካው ቀንድ አካባቢ እኛ መሬታችን ስለተያዘ እንጂ ከኢትዮጵያ ጋርም የሆነ እልህ ይሁን ሌላ ጉዳይ እንደሌለን ጠዋት ከሀገራችን ከመሬታችን ላይ ከወጡ የኢትዮጵያ መንግስት ከሰዓት በኋላ ውይይት እንደሚጀመር በእርግጠ አስምረን እየተናገር ነው አምባሳደር። ከዚህ በፊት ይህ ማዕቀብ ሲጣል የኤርትራ መንግስት ልኡካን ቀርበው እንዲያስረዱ ተጠይቀው ሳይቀርቡ በመቅረታቸው ምክንያት ለመቃወም ተዘጋጅተው የነበሩ መንግስታት እንደ ሩሲያ አይነት መንግስታቱ ሁሉ ሀሳባቸውን ቀይረው ተአቅቦ ማድረጋቸውን ገልጸው ነበር ራሳቸው። ስለዚህ በእናንተ በኩል የሚደረጉት ጥረቶች ወይም ደግሞ አቋማችሁን ለማስረዳት የሚደረጉ ጥረቶች ደካማ እንደሆኑ ነው የሚስተዋለው። ይሄን ምን ያህል ነው እርስዎ? ለዚህ ይሄ ትክክለኛ ኢንፎርሜሽን አይደለም። ሀሳባችንን ቀርበን ለማስረዳት አይደለም ጉዳዩ የመጣው። ያ የአጣሪው ቡድን ወደ ኤርትራ ሊሄድ ብሎ ስለጠየቀ ኤርትራ ከዚህ በፊት ሁለት ጊዜ ሄደሃል፣ ተጨባጭ ማስረጃዎችም የለኝም ትላለህ፣ ስለዚህ ይነሳ ነው ማለት ያለብህ እንጂ ኤርትራ የሚያስኬድ ጉዳይ የለህም። ምን ያልነው እንጂ ቀርበን አናስረዳም አላልንም። ከዚህ በፊት ግን የሩሲያ እንዲቀጥል ያደረጉት ተጨባጭ ማስረጃ እንደሌለ በግልጽ አስቀምጠው፣ ያ ሞኒተሪንግ ግሩፕ ቢሄድ ይሻላል በሚል አይነት የዲፕሎማሲ ሂደቶች አሉ። እነሱ ላይ ነው እንጂ ተከስተን በወንጀሉ ምክንያት አይደለም የተራዘመው። አምባሳደር የጠቅላይ ሚኒስትር ኃይለማርያም ደሳለኝ ንግግር እንደተባለው ከዚህ አይነቱ ዓለም አቀፍ ጥረትና ከማዕቀብም አለፍ ያለ መልእክት ይዟል፣ በውስጡና ላስደምጠት። ከዚሁ በተጨማሪ አገራችንን ለማተራመስ ለሚያደርገው ለእያንዳንዱ ሙከራ በቂና ተመጣጣኝ ምላሽ እየሰጥን። ይሄንንስ እንዴት ነው የሚገነዘቡት አምባሳደር? እኛ ይሄ ሁልጊዜ ከዛሬ ጀምሮ ሳይሆን ሁልጊዜ ኤርትራን ኤርትራን ኤርትራን ምክንያት ማድረግ ስለሆነ እንደውም ለዚህ አይነት ንግግር መልስ መስጠት ተሰናል። እኛ ምክንያቱም እርኩክም ቢመጣ ኤርትራ ነች ያደረገችው የሚባል አይነት ከዛ ጆክ ሆኗል። አሁን የኢትዮጵያን ሂደት የኢትዮጵያ ሕዝብ ያውቀዋል። የኢትዮጵያ ሕዝብ ራሱ ይችለዋል የሚል እምነት ነው ያለን። እኛ የሚያገባንም ጉዳይ አይደለም። ተመጣጣኝ ምላሽ ማለትን እንዴት ነው የኤርትራ መንግስት የሚገነዘበው? ይሄ እኮ ያስከስሳቸዋል በአለም ሕግ እንደሱ አንድ መንግስት ተነስቶ አይፎክርም። ግን እኔ ዋጋ ሰጥቼ ይሄንን መልስ የምሰጥበት ጉዳይ አይደለም። በነገራችን ላይ የኤርትራ መንግስት ኢትዮጵያ የሽብር ቡድኖች ብላ የፈረጀቻቸውን ቡድኖች በቅርብ እንደሚረዳ ይታወቃል። የኤርትራ መንግስትም አልደበቀም፣ ድርጅቶቹም አልደበቁም። ይህንን እሱ ሁኔታ እንዴት ነው የኤርትራ መንግስት የሚገመግመው ከኢትዮጵያ ጋር ባለው ግንኙነት? እነኚህ ድርጅቶች አሁን የተመሰረቱ ኤርትራ ነጻ ከመውጣቷ በፊት የተመሰረቱ ናቸው። እነኚህ ድርጅቶች በያገሩ፣ በአሜሪካ፣ በፈረንሳይ፣ በእንግሊዝ፣ በያገሩ ጽህፈት ቤት ያላቸው ድርጅቶች ናቸው። ስለዚህ ኤርትራ ላይ ከማላከክ ይልቅ የኢትዮጵያን ውስጣዊ ጉዳይ ስለሆነ እርስ በርሳቸው ተወያይቶ የሚፈቱት ጉዳይ ስለሆነ እኛ ብዙ እዚህ ውስጥ ገብተን ይሄ ይደረግ ይሄ አይደረግ የምንልበት ምክንያት የለንም። ሌላው አምባሳደር፣ ጠቅላይ ሚኒስትሩ ሲናገሩ ከማዕቀብና ተመጣጣኝ ምላሽ ካሉትም የተለየ አስተያየትና ግብዣ የሚመስልም ነገር ሰንዝረዋል። እስቲ ያዳምጡት። አሁንም ለሰላም የዘረጋነውን እጅ ተቀብሎ በጠረጴዛ ዙሪያ ችግሮቻችንን ለመፍታት ወደ ውይይት እንዲመጣ ጥሪያችንን እናቀርባለን። የኤርትራ መንግስት ለዚህ ዝግጁ ነው? የኤርትራ መንግስት ዛሬ ሳይሆን ከመጀመሪያ ፍርድ ቤቱ ፍርድ ቤት እኮ ሄድን ሁለታችንም አርቢትሬሽን የሚባል ዩናይትድ ኔሽን ያጸደቀው ኤዩ ያጸደቀው ምስክርነታቸውን አሜሪካ እና አውሮፓ አልጄሪያ የሰጡበት ፋይናልን ባይንዲንግ የመጨረሻና ወሳኝ ውሳኔ ተሰጥቶ መሬቱ ካርታ ተሰጥቶናል መሬታችን የት እንደሆነ መሬት የኢትዮጵያ የት እንደሆነ ድንበራችን በደንብ ታውቋል እና የኢትዮጵያ መንግስት ጠዋት ከወጣ በየትኛውም ቦታ በየትኛውም ጊዜ በየትኛውም ደረጃ የኤርትራ መንግስት ሊወያይ ዝግጁ መሆኑን፣ ግን መሬቴን ይዘፍ እግሬን ረግጠህ ናንዋይ ማለት ራሱ ውሉን ያፈርሳል፣ የዓለም ህግን ያፈርሳል። ማንም ሰው ማንም ትንሽም ይሁን ትልቅ የሌላን ሀገር ወሮ መያዝ መብት የለውም፣ ህግም አይፈቅድለት ስለዚህ አምባሳደር፣ እርስዎ እያሉኝ ያሉት አሁን የኤርትራ መንግስት አሁን ባለው ሁኔታ ለሰላም ድርድር የመቀመጥ ሀሳብ የለውም ነው የሚሉኝ? ለሰላም አይደለም ጠያቄ መስተካከል አለበት። ሰላምን ማን ነው የያዘው? ሰላም ቁልፏ በኢትዮጵያ እጅ ነው ያለ የኢትዮጵያን ህዝብ ሊያደናግር ይችላል። ህጉን። እኔ ለኢትዮጵያ ህዝብ ነው የምናገረው። አቅርብ ባለ መልኩ የኢትዮጵያ መንግስት የኤርትራ መሬት ይዟል። የኤርትራ መሬት የያዘ ሰው ሰላም ነው ፈላጊ? የትም በየትም አገር እኮ አንድም ሰው እኮ ቤትህንም ይዞ ናንዋያ አይልህም እኮ ስለዚህ ሰላም የማይፈልገው ማንኛው ነው ቤትህን የያዘው ሰውዬ ነው እንጂ አንተ አይደለም አምባሳደር የኢትዮጵያ ጠቅላይ ሚኒስትር ሀይለ ማርያም ደሳለኝ የመጀመሪያውን መንግስታዊ ጉብኝታቸውን ጅቡቲ አድርገዋል ባለፈው የሳምንቱ መጨረሻ ላይ እና ከጅቡቲው መሪ ጋር ካነሷቸው ነጥቦች መካከል አንዱ ከኤርትራ ጋር ያላቸው ጉዳይ የድንበር ጉዳይ የአካባቢው ሰላምና ጸጥታ ጉዳይ ነው እና በተለይ የጅቡቲው ፕሬዚደንት ኢስማኤል ኦማር ጉሌ ሲናገሩ ኤርትራ የአካባቢውን ሰላምና ጸጥታ እያናጋች ነው ጅቡቲን ጨምሮ ብለው ነበረ የጅቡቲ ፕሬዚደንት። እኔ እዚህ ላይ መልስ መስጠት አልችልም። ምክንያቱም የጅቡቲው ፕሬዚደንት ይህንን ቃልም ማሰማት የሚገባቸው አይመስለኝ ምክንያቱም ከፕሬዚደንት ኢሳያስ ጋር የፈረሙት ውል አለ ለአሚር ኦፍ ቀጠር፣ የሁለታችንን ጉዳይ አንተ በሽማግሌ ፍታው ብለው ተይዞ እንደውም የቀጠር ሰራዊት በድንበራችን በመሀል ላይ ሰፍሮ ይገኛል እንዳስታራቂ ስለዚህ ይሄን ጉዳይ የቀጠር መንግስት የያዘው ጉዳይ ስለሆነ የጅቡቲ መንግስት ለምን እንደሱ እንዳለ አይገባኝም። ምናልባሽ ለዲፕሎማቲክ ኮንሰምሽን ይሉታል እንደሱ እንደሆነ ነው እንጂ እኔ ሌላ የምናገረው ነገር የለኝም። ስለዚህ የጅቡቲው ፕሬዚደንት ካነሷቸው ነጥቦች አንዱ ጠቅላይ ሚኒስትር ኃይለ ማርያም ለፓርላማዎች የተናገሩትንም የሚያጠናክር ነው። ለማዕቀቦቹ መቀጠልም እንሰራለን የሚል ነገር ነው የተናገሩት። ሌላኛው ደግሞ ሁለቱ መንግስታት በጋራ ድንበሮቻቸውን ለመጠበቅም ወደዛ ስምምነት የሚወስዳቸው አይነት ንግግር ተናግረዋል። ለማዕቀቡ እንዳልኩህ ኤርትራን ለማዳከም ኤርትራን እንዴት አድርገህ ወደ ኋላ ትመልሳለህ፣ እድገቷን እንዴት ታደናቅፋለህ፣ ስለሆነ ብዙ አይገርመኝም። ሁለቱ አንድ ላይ የሚሰሩበት ጉዳይ ነው ጅቡቲና ኢትዮጵያ። እዚህ ላይ ብዙ ምለው የለኝም፣ ቅድም መልሽ ያለህለው ማዕቀቡ እንዴት እንደሆነ ህጋዊ አይደለም፣ መነሳት አለበት። የሆነ ወንጀልም ኤርትራ የፈጸመችው የለም። ስለ ሁለቱ መንግስታት በጋራ መስራት እኔ መብታቸው ነው፣ እንደፈለጋቸው በፈለጋቸው አይነት ውል መዋል ይችላሉ። ሁለት ሀገሮች ጥሩ ነው እንደውም ለአካባቢውም በጋራ መስራት ያስደስታል። የኤርትራ አስተያየትም በጋራ ሆነን ይሄ የእኛ አካባቢያችን ስን በነጽግ ነው እንጂ ለየቅላችን፣ ሁላችንም የደሀ ድሀ ስለሆንን አንዱ ያለውን ሌላው የለውም እየተተካካን ልንሰራ እንችላለን ነው። በጊዜያዊ ችግሮች ተፈተን እኛ አስተሳሰባችንን የምንቀይረው አይደለም። በሁለቱም ሀገሮች በጋራ መስራት እንደ መልካም እርምጃ ነው የምንወስደው። አንቀናበትም የምንሰጋበትም ጉዳይ አይደለም። እሰየው ነው ምንለ። ይሄ ጥያቄ አሁን እርስዎ መልስ የሰጡበት ጉዳይ፣ ቀጥሎ ማነሳው ጉዳይ ነበረ የምጣኔ ሀብት ትስስርና ውህደትን በአካባቢ የሚመለከት ነገር ግን እነዚህ ሀገሮች የጦር ኃይሎቻቸውን ለማስተባበርና በጋራ ድንበሮቻቸውን ለመጠበቅ ነው እየተስማሙ ያሉት። ለኤርትራ ይሄ ስጋት ይፈጥራል አይፈጥርም? እንዳልኩ እኮ ነው ስምምነቶች የትኛውም አገር ስምምነቶች የሄድክ እንደሆነ በኢኮኖሚ፣ በትራንስፖርት፣ በምናምን፣ በአየር፣ በወታደር፣ በጸጥታ የሚባላለው ሁሉ ሁሉን አንቀጾች ነው ያጠቃልለው። ስለዚህ እሰየው ነው ነው የምለው እኛ ስለዚህ እስከዚህ የምንፈራው እና ወይም ምንሰጋበት ጉዳይ አይደለም። በዚህ አካባቢያዊ ትስስር እና የምጣኔ ሀብት መወራረስ እና ሌሎች ተመሳሳይ የሰላም ግንኙነቶች ውስጥ ኤርትራ የተነጠለች አይመስሎትም አምባሳደር? በምስራቅ አፍሪካ ይህንን ቃላት ብዙ ጊዜ ሰምቼዋለሁኝ። ውሸት ሲደጋግሙት እውነት ይሆናል አይነት ነው የመሰለኝ። እና ከማን ነው የተነጠልነው ብለህ ስትጠይቅ እኛ የሁሉም ኤምባሲዎች አሉን በየሀገሩ ኤምባሲዎች በኡጋንዳ ኤምባሲ አለን፣ በኬንያ ኤምባሲ አለን፣ በጅቡቲም ኤምባሲ አለን። ብዙ ሰው አያውቅም ይሆናል፣ ትንሽ ችግር ያለው ከኢትዮጵያ ጋር ነው። ከኢትዮጵያ ጋር ደግሞ እንዳልኩህ መሬታችንን ወረው ስለያዙ የኢትዮጵያ መንግሥት ነው እንጂ ሌላ ጉዳይ የለንም። እኛ ከዓለም ጋር ግንኙነት አለን። ከዓለም ጋር እንሰራለን። ከየትኛውም የተነጠልንበት ጉዳይም የለም። የኢትዮጵያና የኤርትራ ህዝቦች ወንድማማችና እህትማማች ናቸው እየተባለ በተደጋጋሚ ሲነሳ ይሰማል። ለነገሩ ከዚህ የፖለቲካና የዲፕሎማሲ ንግግር ውጭ ባሉ መድረኮች ላይ ኢትዮጵያውያንና ኤርትራውያን ተለያይተው ወይም ተነጣጥለው ወይም በሌላ በጸብም ይሁን በምንም ሲፈላለጉ አይታዩም። እንደ ዜጎች፣ እንደ ተራ ሰው ማለት ነው በየ በየአካባቢው ስንመለከት አሜሪካም ውስጥ ያሉ ኤርትራውያንና ኢትዮጵያውያን የሆኑ ሌላም ቦታ ያሉ ለመሆኑ እነዚህ ሁለት ህዝቦች ወደ አንድ መድረክ ወደ አንድ ቦታ የሚመጡበት ጊዜ ይኖራል ብለው ያስባሉ የቅርብ ጊዜ በእርሶ እይታ ውስጥ የሚታዩት ያሉት የፖለቲካ ውጥረት ሁኔታዎች እንዳሉ ሆነው አማራጭ እኮ የለ የፖለቲካ ውጥረትም የለም ነው እኛ የምንለው እንደውም አስተሳሰባችን በግልጽ ልንገርህ ሌላ አማራጭ የለም እነኚህ ህዝቦች የአካባቢው ህዝቦች ጅቡቲና ኤርትራ ጅቡቲና ኢትዮጵያ ኬንያና ኢትዮጵያ፣ ኤርትራና ኢትዮጵያ ሁሉም አንድ ላይ ከሰራን ነው ከድህነት ልንወጣ የምንችለው። ሀብታችንን አስተሳሰባችንን በሙሉ ለድህነት ማውጫ መጠቀም አለብን። ስለዚህ አጠር ባለ መልኩ ቀላለች ኮ ጉዳዩ ለምን የኢትዮጵያን ሕዝብ ከማደናገር ያልሆነ ነገር ፓርላማ ውስጥ ሄደህ ከመናገር እኔ ጠቅላይ ሚኒስትሩም ባከበርኩ ነበር። ዛሬ ወስነናል፣ ለኤርትራ ከተሰጠው ከተወሰነው መሬት ልንወጣ ወስነናል ቢሉ እኮ ቀላሉ እርምጃ ነበረ። ይህን ቀላሉን እርምጃ ጥያቄውን በሙሉ ለኢትዮጵያ መንግስት ብታቀርበው የቀለለ ይሆናል። ኤርትራ ግን አስተሳሰቧ ሰላም ይመጣል፣ ለሰላም መስራት አለብን ብቻ ነው የምትል። አምባሳደር፣ ምናልባት በዚህ አጋጣሚ ማስተላለፍ የሚፈልጉት መልእክት ካለ ድሉን እንድሰጥዎት እምለው የኢትዮጵያ ሕዝብ ይሁን የኤርትራ ሕዝብ ይሁን የአካባቢው ሕዝብ በሙሉ ሰላም ያስፈልገዋል። ከሰላም የሚገኘው ጥቅም ይበዛል ከጦርነት ከሚመጣው ጥቅም። የሆነ ያልሆነ ክስን እያመጣህ ለፕሮፓጋንዳና ለዲፕሎማቲክ ኮንሰምሽን ብታረገው ትርፉ ወሬ ሆኖ ነው የሚቀረው ለአካባቢው ሁሉ ለኢትዮጵያና ለኤርትራ ህዝብ። እንዛ እኔ የኢትዮጵያን ባለስልጣኖች የምለው መሬቱን የእናንተ አይደለም በእኔ የተሰጠኝ መሬቴን ንብረቴን ልቀቁልኝ ብቻ ነው። ጥያቄ አጠር ባለመን አምባሳደር ግርማ አስመሮም፣ በተባበሩት መንግስታት ድርጅት የኤርትራ አምባሳደር ለጊዜው ለማብራሪያው በጣም አድርጌ አመሰግናለሁ። እኔም አመሰግናለሁ ሰለሞን። ከምሽቱ 3 ሰዓት ከ54 ደቂቃ ሆኗል። የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያን ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። ዩናይትድ ስቴትስና የአፍሪካ ህብረት ዲሞክራሲያዊ ተቋማትን ለማጠናከር ሰላምና መረጋጋትን ለማስፈን ዘለቄታ ያለው የምጣኔ ሀብት እድገትን በማገዝና የአፍሪካውያንን ጤናና ሕይወት ለማሻሻል አብረው እየሠሩ ያሉ ጠንካራ ዓለም አቀፍ ሸሪኮች ናቸው። ከአፍሪካ ኅብረት ጋር ያለን ግንኙነት የተመሠረተው ከታሪካዊና ከምንጋራው ባህል፣ በዓለማችን ከተከሰተው ለውጥ ጋር እየጨመረ ከመጣው ትብብር አስፈላጊነት፣ እንዲሁም አህጉሪቱ ካላት ስትራቴጂያዊ ጠቀሜታ ነው ይልና እርሳን ቀጹ ሀተታውን ይቀጥላል። በቅርቡ አዲስ አበባ ላይ በተካሄደው የመሪዎች ስብሰባ ለረጅም ጊዜ ዚምባብዌን ያስተዳደሩት አነጋጋሪው ፕሬዚደንት ሮበርት ሙጋቤ ኅብረቱን ለአንድ ዓመት በሊቀመንበርነት እንዲመሩ ተመርጠዋል። የአህጉሪቱ አርነት እንቅስቃሴ መሪ ሮበርት ሙጋቤ ሀገራቸው እንደ አውሮፓውያን ዘመን አቆጣጠር በ1980 ዓ ም ነጻነት ትወጣ የረዱ ጀግና ናቸው። ከዚያን ጊዜ ጀምሮ የፓርቲያቸው መሪ ሲሆኑ እንደ አውሮፓውያን ዘመን አቆጣጠር በ2002ና በ2008 የተካሄዱ አጨቃጫቂ ምርጫዎች ውጤትን ተከትሎ ለተካሄዱ ግዙፍ የሰብአዊ መብቶች ጥሰት በኃላፊነት ይከሰሳሉ። ዩናይትድ ስቴትስ እነዚህን በመሳሰሉ ስጋቶች ሳቢያም በፕሬዝደንት ሮበርት ሙጋቤ ና የዚምባብዌ ሌሎች ባለሥልጣናት ላይ ወደ ዩናይትድ ስቴትስ በሚደረጉ ጉዞዎችና የገንዘብ ልውውጦች ላይ ያነጣጠሩ ማዕቀቦችን ጥላለች። ማዕቀቦቹ አሁንም አልተነሱም ይልና የቪኦኤ ርዕሰ አንቀጽ ሐተታውን ሲያጠቃልል ዩናይትድ ስቴትስ የአፍሪካ ህብረት በአህጉሪቱና በዓለም ጉዳዮች የሚጫወተውን ጠቃሚ ሚና ታከብራለች። የህብረቱን አመራር በተመለከተም ውሳኔ ሰጪዎቹ የህብረቱ አባላት መሆናቸውን ትገነዘባለች። ዩናይትድ ስቴትስ ከኤዩ ጋር በመተባበር እየሠራች ለመሆኗ ጠንካራ ማረጋገጫዎች አሉ። የኢቦላን ቀውስ በቁጥጥር ስር ለመዋል ለኅብረቱ የሰላም ማስከበር ተልእኮ ሥልጠናና የሎጂስቲክስ ድጋፍ በመለገስ እንዲሁም በሌሎች ብዙ ጉዳዮች መተባበራቸው ምስክር ነው። በዚሁ ትብብር ትቀጥላለች ብሏል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። አድማጮች ዝግጅታችን ወደ መገባደዱ ተቃርቧል። አሁን ባስጀመርነው ዜማ ይሆናል የምንሰናበተው። በስቱዲዮ ዝግጅታችንን የመራልን ንጉሱ ታምሬ ነው። የዕለቱ ዋና አዘጋጅ ትዝታ በላቸው፣ እንዲሁም ሌሎች ባልደረቦቻችንም ጭምር እንሰናበታችኋለን። ቆንጆ ይታይና ሄኖክ ሰማ እግዜር ነን ቀጥሎ የትግረኛ ዝግጅት ይቀርባል። ነገ በምሽ ከምሽቱ አንድ ሰዓት በቀዳሚው በሶስት ሰዓት ላይ ደግሞ በመደበኛው ስርጭት እንገናኛለን። እስከዚያው በዚህ በደማነደሩ ባላገሩ ዜማ ሰላም ደሩ ባላገሩ እናንሳ ዘንድሮ ባላገሩ መቼም አምላኩን ባላገሩ ለከተሜው ኑሮ ባላገሩ አንተ ባትሰጠው ባላገሩ እሸቱን ወተቱን ባላገሩ አልፋል ነበረሞ ባላገሩ